ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድማለን። አዲስ የኮሮና ቫይረስ ዝርያ ደቡብ አፍሪካ ውስጥ ተገኘ። 160 ሺህ ዓለም አቀፍ ተማሪዎች ከ2022 የትምህርት ዘመን ጅማረው በፊት ወደ አውስትሬሊያ እንዲዘልቁ ይፈለጋል። ፓት ኮመንስ የአውስትሬሊያ ቴስ ክሪኬት አምበል ሲሆን፣ የቀድሞው የቡድን አምበል እረፍት ወጣ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። አዲስ የኮቪድ-19 ዝርያ ደቡብ አፍሪካ ውስጥ ተገኝቷል። ቢ 11529 በሚል መለያ የሚጠራው የኮሮና ቫይረስ ሀያ ናሙናዎች በቫይረሱ ከተጠቁ ግለሰቦች መወሰዱንም የዓለም ጤና ድርጅት አስታውቋል። የአውስትሬሊያ የትምህርት ሚኒስትር አረንታዥ ከ2022 የትምህርት ዘመን ጅማሮ በፊት 160ሺ ቪዛ ያላቸው ዓለም አቀፍ ተማሪዎች ወደ አውስትሬሊያ እንዲዘልቁ የሚሹ መሆኑን ገለጡ። የትምህርት ሚኒስትሩ ይህን የተናገሩት መንግስታቸው ከዲሴምበር አንድ ጀምሮ ዓለም አቀፍ ተማሪዎችን ጨምሮ 200ሺ ባለሙያዎችና ስደተኞችን ወደ አውስትሬሊያ እንዲመጡ ጥሏቸው የነበሩ ዓለም አቀፍ የድንበር ገደቦች ማንሳቱን ተከትሎ ነው። ከዚህም በተጨማሪ የተማሪ ቪዛዎቹን አስመልክቶ የድኅረ ምረቃ የሥራ መብቶችንና ጊዜያዊ የምሩቃን ቪዛዎችን ከሁለት ዓመት ወደ ሦስት ዓመታት እንዲራዘም የሚያደርጉ ለውጦች እንደሚደረጉም ተነግሯል። አቶ ታዥ ተጨማሪ ሀምሳ ሺህ የዓለም አቀፍ ተማሪዎች የቪዛ ማመልከቻ እንደሚያቀርቡ ተስፋ ያላቸው መሆኑንም ጠቅሰዋል። የመከላከያ ሚኒስትር ፒተር ዳትን በቻይናና ታይዋን ጉዳይ ወደ ምርጫ የሚያመራ ጦር አውርድ ቅስቀሳ እያደረጉ እንዳልሆነ አስተባበሉ። አቶ ዳተን ታይዋን በቻይና ጥቃት ቢደርስባት አውስትራሊያ ከዩናይትድ ስቴትስ ጋር በማበር የወታደራዊው መከላከል አካል እንደምትሆን ደጋግመው አረጋግጠዋል። የሊበር ፓርቲ አቶ ዳተን ጦርነትን ለፖለቲካ አላማ ለማዋል አታሞ እየመቱ ነው በሚል የጠነከረ ትችት ሰንዝሮባቸዋል። ሚኒስትር ዳትን በዛሬው ዕለት በብሔራዊ ፕሬስ ክለብ ተገኝተው ባስደመጡት ንግግር አውስትሬልያ ደካማና ተአማኒነት የጎደላት አገር እንዳልሆነች ለዩናይትድ ስቴትስ ማሳየት አለብን ብለዋል። ጠቅላይ ሚኒስትር ስኮት ሞሪሰን የኒው ሳውዝ ዌልስ ገለልተኛ ጸረ ሙስና ኮሚሽን ላይ ጥቃት ሲሰነዝሩ ራሳቸው የፌዴራል ጸረ ሙስና ኮሚሽን እንዳይቆም ደንቃራ ሆነዋል በሚል ብርቱ ትችቶች እየተሰነዘሩባቸው ይገኛል። አቶ ሞሪሰን የፓርላማ ልዩ መብታቸውን ተጠቅመው የኒው ሳውዝ ዌልስ ጸረ ሙስና ኮሚሽን በቀድሞ የኒው ሳውስ ዌልስ ፕሪምየር ግላዲስ በርጂክልያን ላይ እያካሄደ ያለውን ምርመራ ማውገዛቸው አግባብ አይደለም በሚል ከሕግ ባለሙያዎች በኩል ነቀፌታ ገጥሟቸዋል። የ የሌበር መሪ አንቶኒ አልባኒዝም በበኩላቸው አቶ ሞሪሰን ምንም እንኳን የፌዴራል ጸረ ሙስና ኮሚሽን አቋቁማለሁ ብለው በ2018 ቃል ቢገቡም እስካሁን ድረስ እንዳልተገበሩት ታስታውሰው፣ አንድ ሺ ቀናት ያለ ተግባራዊ እርምጃ አልፈዋል ብለዋል። በትናንትናው እለት የፓርላማ ክርክር እንዳይደረግበትም የሞሪሰን መንግስት ተከላክሏል። የተባበሩት መንግስታት ድርጅት ከሁለት ቀናት በፊት ምግቦችን አክሎ አርባ የረድኤት አቅርቦት የያዙ የጭነት መኪናዎች ከአፋር ሰመራ ተነስተው ወደ ትግራይ ማቅናታቸውን አስታወቀ። ይህም ከኦክቶበር 18 ወዲህ የመጀመሪያው ቅልፈት መሆኑን ገልጧል። በሌላም በኩል ነዳጅና የሕክምና ቁሳቁሶችን የያዙ የጭነት ተሽከርካሪዎች ሰመራ ከተማ ላይ ይለፍ ይጠበቁ መሆኑን አመላክተዋል። ለተረጂዎች በየሳምንቱ የ500 የጭነት መኪናዎችን አቅርቦቶች እንደሚሻ የተመድ ዋና ጸሐፊ ምክትል ቃል አቀባይ ፋራ ሀቅ ተናግረዋል። ፓት ከመንስ የአውስትሬሊያ 47ተኛው ቴስት ክሪኬት አምበል እንዲሁም ስቲቨን ስሚስ ምክትል አምበል ሆነው ተመደቡ። ቀደም ሲል የቡድኑ አምበል የነበረው ቲም ፔይን ከወሲብ ጋር በተያያዘ የስልክ ጽሑፍ መልእክት ሳቢያ ከኃላፊነቱ ተነስቷል። በዚሁ ወደ ውጭ ምንዛሪ ተመን ስነመራ አንድ የአውስትራሊያ ዶላር 64 ዩሮ ሳንቲም ይመነዘራል። አንድ የአውስትራሊያ ዶላር 71 የአሜሪካ ሳንቲም ይሸረፋል። አንድ የአውስትራሊያ ዶላር 34 ኢትዮጵያ ብር ከ47 ሳንቲም ይዘረዝራል። ቀጥለን የነገውን የአውስትራሊያ ዋና ዋና ከተሞችና አዲስ አበባን አየር ጠባይትን በያና ሰመልን ፐርስ አብዛኛው ፀሐያማ ይሆናል። ዝቅተኛ 20፣ ከፍተኛ 36። አድላይድ ፀሐያማ ይሆናል። ዝቅተኛ 13፣ ከፍተኛ 24። ሜልበርን በከፊል ደመናማ ይሆናል። ዝቅተኛ 11 1 ከፍተኛ 21። ሆባርት በአብዛኛው ፀሐያማ ይሆናል ዝቅተኛ 7 ከፍተኛ 19። ካምብራ ላካፋ ይችላል ዝቅተኛ 8 ከፍተኛ 16። ሲድኒ ያካፋል ዝቅተኛ 16 ከፍተኛ 20። ብሪስበን ያካፋል ዝቅተኛ 22 ከፍተኛ 28 ዳርዊን ነጎድጓዳማ ሊሆን ይችላል። ዝቅተኛ 25 ከፍተኛ 33 አዲስ አበባ ፀሐያማ ይሆናል። ዝቅተኛ 11 ከፍተኛ 22 ዜናውን ከማጠቃላችን በፊት ርዕሰ ዜናዎችን ደግመን እናሰማለን። አዲስ የኮሮና ቫይረስ ዝርያ ደቡብ አፍሪካ ውስጥ ተገኘ። 160ሺህ ዓለም አቀፍ ተማሪዎች ከ2022 የትምህርት ዘመን ጅማሩ በፊት ወደ አውስትሬሊያ እንዲዘልቁ ይፈለጋል። ፓት ኮመንስ የአውስትሬሊያ ቴስት ክሪኬት አምበል ሲሆን የቀድሞው የቡድን አንበል ረፍት ወጣ የሚሉት ግንባር ቀደም ርዕሰ ዜናዎቻችን ነበሩ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።